You're with SBS Radio. ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሀሪክ ይጎብኙ። ዶክተር ከፍ ያለው መኮንን ቻርተርድ ፕሮፌሽናል ኢንጂነር ናቸው። የፒኤችዲ መመረቂያ ጽሑፋቸውንም ያቀረቡት በአባይ ላይ ነው ለቃለ መነሳችን መነሻ ያደረግ ነው። ዓለም አቀፍ ህግን ተመርኩዞ የአባይ ወንዝ ባለቤት ማን ነው በሚል ነው ምላሽ አላቸው። ቃለ መጠይቁ መጀመሪያ፣ አመሰግናለሁ። የአባይን ባለቤት ከመጥቀሳችን በፊት ውሃው ንበር ተሻጋሪ ስለሆነ ባሉት የህግ መሮች መሰረት የሚተላለፍባቸው ሀገሮች ሁሉ ተጠቃሚዎች ይሆናሉ ነው የሚሉት። ለዚህ መሰረት የሆኑትን አንዳንድ የህግ መርሆችን ለአድማጭህ ሰማራይዝ ማድረግ ፈልጋለሁ። አንደኛው የሃርሞን ዶክትሪን የሚባለው ነው። ይሄ ዶክትሪን በግዛትህ ውስጥ ያለው ሪሶርስ የራስህ ስለሆነ እንደ ልብህ መጠቀም ትችላለህ የሚል መርሆ ነው። ይሄ መርሆ ብዙ ጊዜ አልሰራም፣ ምክንያቱም ድንበር ተሻጋሪዎች ስለሆኑ እንደዚህ አይነት ውሃ ሲያልፍ በየሀገራቸው መጠቀም ስለሚፈልጉ ሀገሮች ይሄ ብዙ ጊዜ ተቀባይነት አላገኘም። ሌላው ደግሞ ኖ ሲግኒፊካንት ሀርም የሚባለው ነው። ኢንተርናሽናል ሎ አሶሲሽን የተባሉት ግሩፖች መቀመጫቸው ዩናይትድ ኪንግደም የሆኑት እንግሊዝ ሀገር እነሱ የመሰረቱት መርሆ ነው። ጉልህ የሆነ ጉዳት እስካላደረክ ድረስ በሀገር ውስጥ የሚያርፈውን ወንዝ መጠቀም ትችላለህ የሚል ነው። ይህንን ብዙ የአውሮፓ ሀገሮች ተጠቅመውበታል። በዛ መሰረት በዛ መርሆ ያሉት ውሎች እስካሁንም አሉ። ከዚህ ቀጥሎ ያለው የመብትና የግዴታ ውሃውን ሲጠቀሙ ድንበር ተሻጋሪ ውሃ በሀገራቸው በኩል አድርጎ ሲያልፍ መብትና ግዴታ አላችሁ የሚል ነው። እዚህ ሄልሲንኪ ውስጥ ነው እሱ ደግሞ እንደዚህ የመጣው። በዛ መሰረት እንደዚሁ ብዙ የተዋዋሉ ሀገሮች አሉ። የመጨረሻው የኢንተርናሽናል ሎ ኮሚሽን ነው። የኢንተርናሽናል ሎ ኮሚሽን መሰረቱ ዩናይትድ ኔሽንስ የተፈጠረበት አስራ ሶስተኛው አንቀጽ ንስ አንቀጽ አንድ ላይ አገሮች ዓለም አቀፋዊ የዩኤን ህጎችን በማርቀቅ እንዲከተሉ ይረዳቸዋል በሚል መርሆ ነበር የተቋቋመው እና በዛ መሰረት ኢኩቴብል ኤንድ ሪዝነብል ዩቲላይዜሽን የሚባለው ነው። ይሄንን አሁን በቅርብ ጊዜ ማለት ነው ዘጠኝ መቶ ዘጠናዎቹ መጨረሻ ላይ ነው ይሄ ውል የረቀቀው። በዛ መሰረት ኢኪቴብል እና ሪዝነብል በሆነ መንገድ ኩል ወይም ሚዛናዊ በሆነ መንገድ ሀገሮች መጠቀም ይችላሉ ይላል አንቀጽ አምስት ኢኪቴብል እና ሪዝነብል ደግሞ ምን ማለት ነው የሚለውን ሲተረጉም ብዙ ነገሮችን ይመለከታል። እየሀገሮቹ ማለት ነው ውሃ የሚመነጭባቸውን የሚያልፍባቸውንም ሀገሮች አንዳንድ ሁኔታዎች ይመለከታል። ለምሳሌ ማህበራዊና የኢኮኖሚ ፍላጎታቸውን፣ ምን ያህል ህዝብ በዛ ውሃ ላይ ዲፔንድ እንደሚያደርግ፣ በውሃ ላይ የሚያደርጉት አንዳንድ ልማቶች ሌላኛው ላይ ምን ጉዳትና ጥቅም አለው፣ ውሃውን በማልማት በመከላከል እና ለኢኮኖሚ ጥቅም ሲያውሉ ምን ያህል ዋጋ ያወጡበታል፣ ያንን ማን ነው የሚከፍለው? አገሮች ውስጥ ምን ሌላ አማራጭ አላቸው ከዛ የተፈጥሮ ሀብት በስተቀር እነዚህ እነዚህን ያ እና በዚህ መሰረት ነው ሚዛናዊና ኢኩቴብል ነው የሚለውም ያወጡት ማለት ነው። ስለዚህ ያንተን አሁን ጥያቄ ለመመለስ እነዚህ መርሆች መሰረት ከመጀመሪያው በስተቀር ያ የመጀመሪያው የቆየ ነው። ከአንድ መቶ አመት በፊት ነው ይሄ ሃርሞን ዶክትሪን ያልኩ በግዛት ውስጥ ያለውን እንደ ልብ መጠቀም ትችላለህ የሚለው ያንን መርሆ የተጠቀሙ አገሮች ሁሉ ስለዚህ በዛ መሰረት የአባይ ወንዝ ይሄ አባይ የምንለው ወንዝ እንግዲህ የሚያልፈው ከኢትዮጵያ ጀምሮ ሱዳን በኩል አድርጎ ግብጽ ነው የሚያልፈው። እንግዲህ የሶስቱን በዚህ በተስማሙበት በሚስማሙበት መሰረት ተጠቃሚዎች ያደርጋቸዋል ማለት ነው። ይህንን በተመለከተ የሌሎችን ሀገሮች ሕጎች አይቼ ነበረ ወደ ሁለት መቶ ስልሳ የሚሆኑ የዓለም አቀፍ ውሎችን አይቼ ነበር። አንዳቸውም አሁን አባይ ውስጥ ካለው ጋር አይመሳሰሉ። በፊት የተዋዋሉትም ቢሆን በጥንት ጊዜ፣ በቅርብ ጊዜም አሁን እየተዋዋሉ ያሉትን አሁን ያለውን የአባይ የውሃ አጠቃቀም ውል ጋር ተፈጽሞ አይሄድም። ኢትዮጵያውያን በኩል በሀገር ፍቅር ስሜት በተቃኙ ቃላቶች ስለ አባይ ወንዝ ብዙ ይባላል። ወሱን የሆኑ ጥናቶች በመስኩም ተካሂደዋል። ሆኖም ውል ያለው ግንዛቤ ከማስጨበጥ አኳያ ከመሪዎችም ሆነ የመስኩ ጠበብት አንደበት ለዋቤነት የሚጠቀሱ ጭብጦች ሚዛን የሚደፉ አይደሉም እና እርሶ ፒኤችዲ ምርምሮንም በዚሁ በአባይ ወንዝ ላይ አካሄዱትና እንደ አንድ ተጠባቢ የአባይ ወንዝ ሩፋቶች ምንድን ናቸው? ይላሉ። ኢትዮጵያን በተመለከተ የአባይ ወንዝ ብዙ ጠቀሜታ አለው ለኢትዮጵያ፣ ምክንያቱም አብዛኛው የህዝብ ክፍል የሚኖርበት ነው። ለምሳሌ ከሰላሳ እስከ አርባ ፐርሰንት ያለውን ቤዚናችንን ይይዛል፣ የተፋሰሱን ይይዛል፣ እስከ አርባ አምስት ፐርሰንት የሚቆጠር በሰላሳ እና በአርባ አምስት መካከል ያለ ህዝብ የሚኖርበት ነው። እስከ ስልሳ አምስት ፐርሰንት የሀገሪቱን ውሃ የሚይዝ ነው። ሃይድሮ ፓወርንም በተመለከተ የተለያዩ ጥናቶች አሉ። ከሰላሳ ጊጋዋት በላይ ያለበት ነው። ይሄ እንግዲህ ያው ለኢትዮጵያ ሀብት ስራ ላይ መዋል ያለበት ነው። ሌላው ደግሞ እንደ ችግር የሚቆጠረው አብዛኛው የኢትዮጵያ ወንዝ እንደ አባይ ወደ ሌሎች ሀገሮች ይሄዳሉ። ስለዚህ ሰባ አምስት ፐርሰንት እንደዚህ የሚሆኑ ወንዞች ወደ ጎረቤ ሀገር ይሄዳሉ። እንግዲህ የኢትዮጵያን ደግሞ የኢኮኖሚና የማህበራዊ ሁኔታ ስንመለከት ህዝቡ ከአብዛኛው ከእጅ ወደ አፍ አይነት ኑሮ ነው የሚኖረው። ንጹህ የመጠጥ ውሃ የለውም። በቂ መብራት የለውም። ለምሳሌ የመብራት አሁን ጥናት እስከ አርባ ሰባት ፐርሰንት የሚል እሰማለሁ በእኔ ምትና ጥናት መሰረት ግን ሰላሳ አምስት ፐርሰንት በታች ነው የሚቀሪው። ህዝብ መብራት ይፈልጋል ርገብል የሆነው ለመስኖ ሊለሙ የሚችሉ እስከ ስልሳ ፐርሰንት ከአምሳ አምስት እስከ ስልሳ ፐርሰንት እዚሁ ተፋሰስ ውስጥ ነው የሚኖረው እና በዚህ በዚህ ምክንያት የአባይ ተፋሰስ ለኢትዮጵያ በደንብ ቢለማ ስራ ላይ ቢውል ሌሎችን በማይጎዳ መልክ ከፍተኛ ጠቀሜታ ሊሰጥ ይችላል እና ብዙ ትሩፋት ሊኖረው ይችላል። ይ ነው የምገምተው። እንደሚታወቀው ከሁለት ሺ አስራ አንድ ጀምሮ የታላቁ ህዳሴ ግድብ ግንባታዎች ተጀምረዋል። ሰሞኑንም የውሃ ሙሌቱ ይጀምራል። ይሄ ምንንም ግድብ ለመሙላት ምናልባት ሙሉ በሙሉ ከአምስት እስከ አስራ አምስት አመት ድረስ እንደሚፈጅ ነው የሚነገረው። የታላቁ ህዳሴ ግድብስ ፋይዳ ምንድን ነው? ውሃ ከማቋ ተግባሩ ባሻገር እና የመብራት ሀይል ምንጭ ከመሆኑ ባሻገር ሌላስ ትሩፋቶች ይኖሩታል ግድቡ? ግድቡ አንተ አሁን እንዳልከው የቀጥታ ጥቅሙ ያው እንደ ስሙ ለሃይድሮ ኤሌክትሪክ ፓወር ነው። ኢትዮጵያ ውስጥ የሀይድሮ ኤሌክትሪክ ፓወር በጣም አነስተኛ ነው እስከዛሬ ድረስ በቁጥርም አሁን እስከ ከአራት አራት ነጥብ ሶስት መሰለኝ፣ እንደዚህ ከዚህ በላይ አይደለም። አራት ነጥብ ሶስት ጊጋዎት በላይ አይደለም እስካሁን። እንግዲህ ይሄ ብዙ አይደለም። ይሄ ለመብራትም፣ ለኢንዱስትሪ ሀይል ጆታም፣ ለግብርናም እንደዚህ ስትለው ብዙ አይደለም። ስለዚህ ዋናው ጠቀሜታው ይሄንን የሀይል የኤነርጂ ኤሌክትሪክ ኤነርጂ ፍላጎት ከፍ ለማድረግ ነው። አራት ነጥብ ሶስት ብዙም ጠቀሜታው አሁን ያለው ኃይል በምሳሌ ለመግለጽ ለምሳሌ ለምን ያህል ፋብሪካዎች ወይም ለምን ያህል ቤቶች የኃይል ምንጩ የሃይድሮ ኤሌክትሪክ ኃይል ማሰራጨት ይቻላል ይላሉ። ጥሩ ነው። ለምሳሌ አሁን ይሄ ስራ ላይ ብውሉና ሙሉ በሙሉ በሙሉ ካፓሲቲው አገልግሎት መስጠት ቢጀምር በቀላሉ አሁን ለአድማጭ ግልጽ ሊሆን የሚችለው ወደ ሰላሳ ሚሊዮን ስልሳ ዋት ያለው ሻማ ለአንድ አመት ሊያበራ የሚችል ሀይል ነው ማለት ነው። ከፍተኛ ፋብሪካዎችን ማንቀሳቀስ የሚችል ነው ማለት ነው። ከፍተኛ የብረታ ብረት ማቅለጫ፣ ከፍተኛ የማዕድን አካላትን አንቀሳቅሶ የኮር ኢንዱስትሪ አካል ሆኖ የሌሎችን ኢንዱስትሪዎች ማንቀሳቀሻ ከኋላ ሆኖ ማለት ነው። ያ እንደ ስሙ ፓወር ስለሆነ ከፍተኛ የኢኮኖሚ ድጋፍ ሊያደርግ ይችላል። ሌላው ደግሞ ገበያ ካለና ከተሸጠ እንደዚሁ የውጭ ምንዛሪን ሊያስከትል ይችላል ሊያስገባ ይችላል። ለምሳሌ ለጎረቤት ሀገሮች ቢሸጥ፣ አሁን ጎረቤት ሀገሮች ሀይልን ይፈልጋሉ፣ እንደነ ዩጋንዳ፣ ኬንያ፣ ኢዘን ሶማሊያ፣ ጅቡቲ ይፈልጋሉ። በእነዚህ ሀገሮች ኤሌክትሪክ ሀይል ዋጋ ለምሳሌ ኬንያ እና ዩጋንዳ ከአስራ አምስት የአሜሪካ ሳንቲም እስከ ሀያ አምስት የአሜሪካ ሳንቲም በኪሎ ዋት አወር ይሆናል። ኢትዮጵያ ለነሱ ትሸጥ በዚህ ዋጋ እንዳለ እንግዲ እንዳላ ትሸጥም ለራሷም ትጠቀማለች። እንደዚሁ ግምቱን እንዳልከው ለመግለጽ ነው። የኢኮኖሚ ጠቀሜታው በአመት እስከ ሁለት ቢሊዮን የአሜሪካ ዶላር ሊያወጣ ይችላል፣ ሙሉ በሙሉ ለእነዚህ ሀገሮች ገበያ ቢኖርና ቢሸጡ። ዳሩ ግን ሱዳንና ግብፅ ኃይል የሚፈልጉ እንኳ ቢሆን እነሱ ጋር የኤሌክትሪክ ኃይል ዋጋ በጣም ዝቅተኛ ነው። በጣም ዝቅተኛ ነው፣ ምንም አይከፍሉም ለማለት ይቻላል። በዛ ምክንያት ለእነሱ መሸጡ አሁን ባለው የዋጋ ሁኔታ የሚያዋጣ አይሆንም፣ ለኢትዮጵያ ማለት ነው። ይሄ ግድብ ግድብ ካለቀ በኋላ ብዙ የሚታወቁ ጉዳዮች ይኖራሉ። ግን ይሄ ግድብ አሁን ለሀገሩ የኢኮኖሚ እና የገንዘብ ወይንም የፋይናንስ ጠቀሜታ ብቻ ሳይሆን የስነ ልቦና ጠቀሜታም ጭምራለሁ። ስለዚህ አብዛኛው ሰው በአዋጭነቱ ላይ የሚያተኩሩ አይመስለኝም። ብሔራዊ ስሜት፣ ብሔራዊ ፕሮጀክት ሆኖ ነው አሁን እየታየ ያለው እና ወደ ኢኮኖሚክሱ አልሄንም። ወደ ኢኮኖሚክሱ ብንሄድ የተለያዩ ውጤቶች ሊመጡ ይችላሉ። ለምሳሌ ዋጋው በትክክል ተሰልተዋል ወይ ነው አንዱ ጥያቄ በመጀመሪያው ዋጋ በተጠናበት ዋጋ ያልቃል ወይ በተተለመለት ዋጋ ያልቃል ወይ? ይሄ ደግሞ አዋጭነቱ ላይ ምን ጉዳት እና ጥቅም ሊያስከትል ይችላል የሚሉት ይጠናሉ። ሊሰጥ ይችላል የተባለውም ውጤት አብዛኞቹ ካለቀ በኋላ ነው የሚታወቁት። ለኢቭን ሀገር ውስጥ ለማከፋፈል ተጨማሪ የመሰረተ ልማት ስራዎች ይፈልጋሉ። እነዚህ በራሳቸው ብዙ ወጪ አላቸው እና እንግዲህ እነዚህ እነዚህ ሁሉ እስከሚከናወኑ ድረስ በጥልቀት ቴክኒካዊ በሆነ መንገድ መናገር ብዙ አይቻልም። ሆኖም ግን ለሀገሩ የኢኮኖሚያዊ ስነ ልቦና ለብሔራዊ ስነ ልቦና በተጨማሪ ጥቅም አለው። ኢቨን የውሃውን ለግብርና መጠቀም አይነት ውል ቢኖር አማራጭ ቢኖር በኋላ ላይ ውሃውን እዛ አውጥቶ የግብርና መሬት ያለበት ጋር ለማድረስ ከፍተኛ የሀይል ፍጆታ ይጠይቃል። ያንን ፓምፕ አርጎ ለማውጣት ማለት ነው። ምክንያቱም እዛ ግድቡ ያለበት አካባቢ አደለም ያሉት እነዚህ የሚለሙ መሬቶች ወጣ ብለው ስላሉ እዛ ለማውጣት የራሱ የግድቡ ሀይል ለዛ ሁሉ በጣም ጠቃሚ ይሆናል ማለት ነው እና በእርግጥ ነው ብዙ ጠቀሜታ አለው በቀጥታም የሌሎችንም ኢኮኖሚዎች ከስር በመግባት እንደ ኮር ኢንዱስትሪ ሆኖ በቀጥታም ሀይል ላይም በመዋል ከፍተኛ ጠቀሜታ አለው ዶክተር ከፍ ያለ መኮንን የቻርተርድ ፕሮፌሽናል ኢንጂነር ፕሮጀክት ስራ አስኪያጅ ስለ ቃለ ምልልሱ እናመሰግናለን አመሰግናለን እስካሁን እያደመጡ የነበረው የኤስ ቢ ኤስ አማርኛ ፕሮግራምን ነበር Ya programun ketetas rejat tu. dragets on demand Radio mobile app madmeri celalu. Dragets Want to hear more stories like this? Listen on Apple Podcasts, Google Podcasts, Spotify or wherever you get your podcasts from.